በምስራቅ አፍሪቃ ኢትዮጵያን ጨምሮ በርካታ ሀገሮችን በመጉዳት ላይ ያለውን ድርቅ ድምፅ አልባው ቅስፈት ሲሉ የዩናይትድ ስቴትስ ኮንግረስ አባላት የምስክር ሰሚ ሸንጎ አስችለዋል። በትናንትና ዕለት በኮንግረሱ የውጭ ጉዳዮች የአፍሪካ ንዑስ ኮሚቴ የምስክሮችን ድምፅ ሲሰማ በተለይ እንደ ኢትዮጵያና ሶማሊያ ክፉኛ በድርቁ በተጠቁ አካባቢዎች የነፍስ አድን እርዳታ የሚያደርገው ዩኤስኤአይዲ በጀት ከተቀነሰ ሊያስከትል የሚችለው ቀውስ በሰፊው ትንተና ተሰጥቶበታል። ዝርዝሩን ጽዮን ግርማ ይዛለች። በኮንግረስ ሕግ አርቃቂው የውጭ ጉዳይ የአፍሪካ ንዑስ ኮሚቴ ሊቀመንበር ክሪስ ስሚዝ ናቸው። ድምፅ አልባው ቅጽፈት ሲሉ የምዕራብ አፍሪካን ሁኔታ አስመልክቶ የምስክሮችን ቃል ለመስማት ትላንት የተሰየመውን የዩናይትድ ስቴትስ ምክር ቤት አባላት የምስክር ሸንጎ ሰሚ ኮሚቴ ሲከፍቱ ምስራቅ አፍሪካ በከፋ ድርቅ ላይ ትገኛለች። በአስር ሚሊዮን የተቆጠሩ ዜጎች የዕለት ጉርስ ለማግኘት እርዳታ በመጠባበቅ ላይ የሚገኛሉ። ሁኔታው በሀገሮች የአስቸኳይ ጊዜ እርዳታ አቅርቦት አምዶችና በዓለም አቀፉ ማህበረሰብ ትብብር ካልተያዘ ውጤቱ የበርካቶችን ሕይወት ለቅስፈት የሚዳርግ አስከፊ ይሆናል ሲሉ ባለሙያዎች ተናግረዋል። ከምንም በላይ ባለሙያዎቹን በእጅጉ ያሳሰባቸው ድርቁና ጉዳቱ እንዳለ ሆኖ የአለም አቀፍ ረዴት ፖሊሲዎች ለውጥና የበጀት ሁኔታ ነው። የፕሬዝዳንት ዶናልድ ትራምፕ አስተዳደር ለኮንግረስ በቀረበው የበጀት ረቂቅ የገንዘብ አቅማቸው እንደሚቀንስ ከተመዘገበው የውጭ ጉዳይ መስሪያ ቤቱ ጋር ተያይዞ የዩናይትድ ስቴትስ ዓለም አቀፍ ተራድኦ ዩኤስአይድ ይገኝበታል። የእርዳታ ድርጅቶችና መንግስታት በቅንጅት ለመስራት አቅማቸውን በማጠናከርና ተጨማሪ እርዳታ እየጠየቁ ባሉበት በአሁኑ ወቅት የበጀት ቅነሳ ዜና እረፍት እንደሚነሳቸው የገለጹት በዩኤስ አይዲ የምግብና ሰላም ቢሮ ምክትል ስራ አስኪያጅ ማቲው ኒምስ ናቸው። ምስራቅ አፍሪካ ከዚህ በፊት ታይቶ የማይታወቅ የከፋ ድርቅ ቀስፎ ይዟታል። በኢትዮጵያ ሶማሊያና ኬንያ 15 ሚሊዮን ሰዎች በምግብና ውሃ እጥረት ተጎድተዋል። በብዙ አካባቢዎች የሰብልና የእጽዋት ይዞታ በእጅጉ ተራቅቶ ተያይዞ ደግሞ የተመናመነ ምርትም ታይቷል። በሚቀጥሉት ጥቂት ሳምንታት ዝናብ ካልጣለ ሁኔታው ወደ ከፋ ይዞታ ይሸጋገራል። የድርቅ ሁኔታዎች ቅድመ ማስጠንቀቂያ አህዞች እንደሚያ እንደሚያመለክቱት ወደ 70 ሚሊዮን የሚሆኑ ሰዎች በዓለም ዙሪያ በ45 ሀገሮች የአስቸኳይ ጊዜ እርዳታና ማከፋፊያ መንገዶች ያስፈልጓቸዋል። ሁኔታዎቹን ለመታደግ የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ መስሪያ ቤት ዩኤን ኦቻ አምስት ነጥብ ስድስት ቢሊዮን ዶላርስ እንደሚያስፈልግ በተደጋጋሚ ቢያስታውቅም እስካሁን ቃል የተገባው አንድ ነጥብ ሁለት ቢሊየንስ ዶላር ብቻ ነው። ባለሙያዎቹ ለኮንግረስ አባላቱ በደቡብ ሱዳን፣ በሶማሊያ፣ በናይጄሪያና በየመን የተከሰተው ድርቅ እጅግ አሳሳቢነቱን አስረድተዋል። ደቡብ ሱዳን በሀገሯ ረሃብ መከሰቱን በሶማሊያ ህጻናትን ጨምሮ ሰዎች እየሞቱ መሆናቸውን ዘርዝረዋል። በምዕራብ አፍሪካ የሚንቀሳቀሰው አሸባሪ ቡድን ቦኮ ሀራም በናይጄሪያ በሚፈጥረው የጸጥታ ስጋት ምክንያት እርዳታ ለማቅረብ መቸገራቸውንም ተናግረዋል። በዩጋንዳ በኬንያና በኢትዮጵያም ያለው የድርቅ ሁኔታ አሳሳቢ እንደሆነ በባለሙያዎቹ በተደጋጋሚ ተነስቷል። በኢትዮጵያ የተከሰተውን ድርቅ በተመለከተም ባለሙያዎቹ ሲናገሩ፣ ሁኔታው አሳሳቢ ቢሆንም ለተጎጂዎች እርዳታ እየተሰጠ ነው ብለዋል። ይህን ሁኔታ ያስረዱት ኒምስ example, the same drought that is affecting or Somali is also affecting those two countries. But those two countries are better able to withstand what's happening. Kenya, for example, is uh, putting 1.6 billion dollars of its Beto <laughs> <laughs> own. Beto <resources> Bianna, <speaking speaking> Kenya, that are to charge በኬንያ በድርቁ የተጎዱ ዜጎችን ለመርዳት 1.6 ቢሊዮን ዶላርስ ከመንግሥቱ ተመድቧል። ኢትዮጵያም ከዩኤስኤአይዲ እና ከሌሎች ለጋሾች ጋር በትብብር የምትሠራው ለረጅም ጊዜ የዘለቀ የማኅበራዊ ዋስትና ሴፍቲኔት መራሃ ግብር አላት። የኢትዮጵያን የድርቅ ሁኔታ በተመለከተ የአደጋ ስጋት አመራር ኮሚሽን ኮሚሽነር ምትኩ ካሳን ከዚህ ቀደም የአሜሪካ ድምፅ ማነጋገሩ ይታወሳል። አምስት ነጥብ ስድስት ሚሊየን ህዝብ አስቸኳይ የምግብ እርዳታ ያስፈልገዋል ብለው ነበር። ለዚህም የሚያስፈልገውን የገንዘብ መጠን ጠቅሰው ነበር። ቢሊየን የተባለው እሱ ነው። 948 መቶ ሚሊዮን ዶላር ነው። በዛ አግባብ እስካሁን ከረጂ አካላት የተገኘ ገንዘብ የለም። ስለዚህ የኢትዮጵያ መንግስት ልክ አምና ሁለት ሺ አስራ ስድስት ላይ አድርጎት እንደነበረው መሪነትን በመውሰድ በኢትዮጵያ ብር አንድ ቢሊዮን ሰማንያ ዘጠኝ ሚሊዮን ገንዘብ መድቦ የምግብና ምግብ ነክ ያሉን አቅርቦት እያቀረበ ነው ያለው። ባለሙያዎቹ ለምክር ቤቱ አባላት እንዳስረዱት በድርቁ የተጎዱትን ህዝቦች ከከፋ አደጋ ለመታደግ የገንዘብ እርዳታውን ማግኘት የግድ ነው ብለዋል።